በጣም ለእናንተ ይሁን። ጋቢና ቪኦኤ ጀመረ፣ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል የሴኔጋል ደጋፊ ነኝ። በዚያ አጋጣሚ ከአፍሪካ ቡድኖች እና ብዙዎቹ አውሮፓ ውስጥ ነው የሚጫወቱት። ትልቅ ተጽዕኖ የሚፈጥሩ ተጫዋቾች አሏቸው። እግር ኳሱም ዓለም ላይ ስታየው በብዙ ነገር እየተቀራረበ ነው ያለውና በጥቃቅን ነገሮች ነው ልዩነት እውቁን የእግር ኳስ ተጫዋች አዳነ ግርማን ነው የሰማ ነው። አዳነን ጨምሮ ሌሎች በኢትዮጵያ የእግር ኳስ ታሪኮች ተጠቃሽ የሆኑ ሰዎች በኳታር እየተደረገ ስላለው የዓለም ዋንጫ አስተያየታቸውን ተይቀናችኋል በምሽቱ ያካፍሉናል። እንዲሁም ሌሎች ጉዳዮችን የያዘውን መሰናዶ ዛሬ ሀብታሙ ስዩ ይመራለው፣ ኤልያስ አስማሪ ደግሞ በድምፅና በምስል ምህንድስና ነው አብሮን ይቆያል። አብሯችን እንድትቆዩ እንጋብዛለን። ወደ ቀዳሚ ዝግጅት እንሻገር። ትናንት በጉጉት ሲጠበቅ የነበረው ሃያ ሁለተኛው የዓለም ዋንጫ በካታር ዶሃ በይፋ ተጀምረዋል። ሰላሳ ሁለት ሀገራት ለአንድ ወር ለሚጠጋ ጊዜ ሰላማዊ ፊልም የሚያደርጉበት ስፖርታዊ መድረክ የሁሉንም ዓለም ሕዝብ ትኩረት እየሳበ ነው ማለት ይቻላል። ኢትዮጵያውያንም የኳስ አፍቃሪያን ሰሞነኛ መነጋገሪያቸው ይኸው የዓለም ዋንጫ ይኸው እንደሚሆን ይጠበቃል። የአሜሪካ ድምፅ ዘጋቢዎች በተለያዩ አካባቢዎች የተዘዋወሩ ነዋሪዎችን እንዲሁም ደግሞ ነባር ተጫዋቾችን አስተያየት በመሰብሰብ ላይ ይገኛሉ። በዚሁ የብዙ ጠንካራ እግር ኳስ ተጫዋቾች መፈ ወደሆነችው ወደ ሆነችው ድሬዳዋ ከተማ እናቀናና እጅግ ታዋቂ ከሆኑ የተወሰኑ እግር ኳስ ተጫዋቾች ጋር ያደረግነው ቆይታ ይቀርባል። አዲስ ቸኮል ያናገራቸው። እኛም በጉጉት እየጠበቀን ያለ ነው እና ደስ ይላለች። እንደዚህ አይነት መድረክ ዓለም ሁሉ ሕዝብ ኳታር ላይ ነው ሀሳቡ አሁን በብዙ ነገር እየተቀራረበ ነው ያለው እና ፉትቦሉ ከዛ አንጻር ስታየ ብዙ ትልልቅ ቲሞች ውስጥ የሚጫወቱ ተጫዋቾች አሉ። አሁን እንደ ማኒ አይነት ሴኔጋል ኩሉባሊ የሴኔጋል ደጋፊ ነኝ። በዚያ አጋጣሚ ከአፍሪካ ቡድኖች እና ብዙዎቹ አውሮፓ ውስጥ ነው የሚጮቱት። ትልቅ ተጽዕኖ የሚፈጥሩ ተጫዋቾች አሏቸው። እግር ኳሱም አለም ላይ ስታየው በብዙ ነገር እየተቀራረበ ነው ያለው እና በጥቃቅን ነገሮች ነው ልዩነቱ። ስለዚህ ጥሩ ተፎካካሪ ይሆናሉ ብዬ አስባለሁ። በዛ ላይ ደግሞ በራስ ልጅ ሁሉም አፍሪካዊ ቡድን በራሱ ተጫዋቾች ተጫውተው ባሳለፉ አሰልጣኞች ነው እየሰለጠነ ያለው። ይህ ትልቅ ለውጥ ነው። ስለዚህ እኔ አሁን ሴኔጋል አሪፍ ደረጃ ይደርሳል ብዬ አስባለሁ። እኔ የብራዚል ደጋፊ ነኝ። ኔይማርን፣ ብዙ ተጫዋቾችን፣ ገብርኤል ጂዘስን፣ ብዙዎቹን እነ ማድሪድ የሚጫወተው ቬኒሲየስን፣ እሱን በብዙ ብራዚሎች በጣም ደስ ይሉኛልና ብራዚል ቢበላው ደስተኛ ነኝ። የብራዚል ደጋፊ ነኝ። ጀማል ጣፈው ባላለው በአሁኑ ሰዓት ወልቂጤ ነው የምጫወተው። ወልቂጤ ከነማ ነው የምጫወተው፣ የኢትዮጵያ ብሔራዊ ቡድን በረኛ ይሄከ አሁን በረ አሁን የለው ምርጫው ላይ የለው። አዲስ ነገር ስለሆነ የሚዘጋጅበት ሰዓቱ ራሱ ከሌላው ጊዜ ከሚዘጋጀው ሰዓቱ ራሱ ጊዜው አሁን አልነበረም፣ እና ብዙ የተለየ ነገር አለው፣ እና እንጃኔ በጣም ማየት ጓጉቻለሁ። ለማየት በጣም ነው ጓጓት። እንግዲህ ካየም በኋላ ነው ብዙ ነገር ማለት የምንችለው ግን እኔ ለማየት በጣም ጓጉቻለሁ። ሰርፕራይዝ እኔ የአፍሪካ ቡድኖች ሰርፕራይዝ ያደርጉናል ብዬ ነበር። ማኔ ከመጎዳት እኔ ሴኔጋልም በደንብ ጠብቂያታለሁ እና ሁሉም ሰው እንደጠበቀው እንደ አፍሪካዊነት ብቻ አይደለም ቡድኑ ጥሩ ነው ልጆቹ በየ አሉበት ቲም ጥሩ ስለሆኑ ጥሩ ነገር ይገጥማቸዋል ብዬ አስቤ ነበር። ያው ማኔ ሲጎዳ እንደ ማንኛውም እንደነሱ እንደ ሀገራቸው ሰው ትንሽ ቅር ብሎኛል ማለት ጥሩ ነገር ያሳያል ብዬ ስለጠበኩኝ ማለት ነው። እና ሰርፕራይዝ የሚያደርገን የአፍሪካ ቡድን ሰርፕራይዝ ያደርገናል ብዬ አስባለሁ። እኔ የዓለም ዋንጫ ሳይጀመር ራሱ አርጀንቲና ብትበላ ደስ ይለኛል። በጣም ሜሲን ስለምወደው የአርጀንቲና ደጋፊ ነኝ። አርጀንቲና አፍሪካ ብትበላ ደስ ይለኛል፣ ግን ሜሲን በጣም ለአፍሪካ ራሱ ገብቶ ቢጫወት። እኔ ሜሲን በጣም ነው የምወደው እና ለአርጀንቲና ሰጥቻለሁ። ሰሚያ ማይን ገብረ ሚካኤል ይባላል የቅዱስ ጊዮርጊስ ተጫዋች አሁን ፊታችን የሚጀመረው የዓለም ዋንጫ በኳታር ብዙ ነገር ያሳየናል ብዬ እጠብቃለሁ። እስካሁን ካየናቸው የዓለም ዋንጫዎች የተሻለ የዓለም ዋንጫ ይሆናል። ብዙ አዳዲስ ነገሮች እናያለን። ስቴዲየሞችን፣ ቴክኖሎጂዎችን ጥሩ የውድድር ጊዜ ይሆናሉ ብዬ አስባለሁ እኔ የተሻለ ብራዚል እና አርጀንቲናን የተሻለ እድል አላቸው ብዬ እገምታለሁ። አፍሪካ ዋንጫ ላይ ጥሩ የተጫወተትም ነበር። ሴኔጋል ሁላችን ያውቃል። የተሻለ ከአፍሪካ ምስብስባለ የተሻለ ተጫዋቾችም አላቸው። ሴኔጋል የተሻለ ነገር ያደርጋል ብዬ አስባለሁ። እኔም ሴኔጋል ደጋፊ ቀልቦር ይባላል ሬዶ ቀልማ ደጋች ኳታር ያወጣችው ሕግ ምናምን ያው በጉጉት እንድንጠብቅም አድርጎናል እና እስፔሻሊ ደግሞ እነ ሜሲ የመጨረሻ የዓለም ዋንጫ መሆናቸውን ሮናልዶም እንደዛ ምናምን እና የሚያሳዩት ነገር ለማየት እና ብዙ ብሔራዊ ቡድን ናሽናል ቲሞች ማለት ነው ይህት ማለት ተጠናክሮ የመጡበት ነው እና የእነሱን ፉክክር የምናይበት ነው ብዬ አስባለሁ። የተለየ የዓለም ዋንጫ ነው ብዬ አስባለሁ። አፍሪካ ቲሙ ብሔራዊ ቡድን ላይ እነ ሴኔጋል ሴኔጋል የተሻለ ነው ብዬ አስባለሁ። ሴኔጋል የተሻለ ፉክክር ታደርጋለች ብዬ አስባለሁ። ዋንጫ እኔ እንደ እንትን የገመትኩት አርጀንቲና ብሔራዊ ቡድን አርጀንቲና ቢራ ቡድን ማለት ምኛ የአፍሪካ ሀገራት ያው አምስት አምስት ቲሞች አሉ። ግን ያው ከእነሱ መካከል ትንሽ ይሻላል ብዬ የማስበው የሴኔጋል ቲም ነው። ያው እሱም ብዙም ባልገምትም፣ ግን ከምድብ ያልፋል ብዬ ነው የማስበው እንጂ ብዙ ርቀት ይሄዳል ብዬ አላስብም። ዋንጫ አርጀንቲና ይበላል ብዬ አስባለሁ። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት፣ ከአሜሪካ ድምፅ አድማጮቻችን እንዲሁም ተመልካቾቻችን። ጌቱ ከበደ በኢትዮጵያ ብሔራዊ ቡድንና በቅዱስ ጊዮርጊስ የእግር ኳስ ክለብ ውስጥ በነበረው የተጫዋችነት ዘመን የሚታወቅ የስፖርት ሰው ነው። በተለይ በ1980ዎቹ መጀመሪያ ላይ ኢትዮጵያ የምስራቅና መካከለኛው አፍሪካ ዋንጫ ባለቤት እንድትሆን ካደረጉ ተደናቂ ተጫዋቾች መካከል አንዱ ነው። ነዋሪነቱን በሰሜን አሜሪካ ያደረገው ጌቱ ከአለም ዋንጫ ጋር የተያያዙ ትዝታዎችን እንዲሁም ደግሞ ወጣቶች በእግር ኳስ ስፖርት እንዲበረቱ መደረግ ስላለባቸው ጉዳዮች ነግሮናል። በመቀጠል ይሰማል። በእኔ ዘመን በነበረበት ኳስ ጨዋታ ያው እኔ ማደንቀው ብዙ ተጫዋቾች ቢኖሩም ከተጫዋቾቹ ዋነኛው ሙሉጌታ ከበደ ነው። ሌላው ደግሞ ዳኛቸው ደምሴና ና ገብረ መድን ኃይሌ ናቸው። ሰለሞን ቸርኬ የሚባል ተጫዋች ነበረ። ምናልባት ታውቀው ይሆናል በስም አሁን በሆቴል ነው። የዓለም አቀፍ ተጫዋቾችስ ገነው ዝናቸው ይሰሙ የነበሩ የትኞቹ ነበሩ? በእኛ ዘመን ዋናው የሚጠራ የነበረው ያው ማራዶና ነው። ሌላው ዚቆ ነው። ሌሎችም ሌሎችም አሉ። ግን ያው ዋነኞቹ እነዚህ ሁለቱ ተጫዋቾች ነበሩ። የዓለም ዋንጫ በሚደርስበት ሰሞን የነበረው የሀገሩ ድባብ ምን ይመስል ነበረ? የትኞቹ ቡድኖችስ አድናቂ ነበርግ? በእኛ ዘመን ከውጭ የማደንቃቸው እነ ብራዚል ጥሩ ቲም የነበሩ በ1982 የነበሩ የዓለም ዋንጫ እንደ ብራዚል ጣሊያን፣ ፈረንሳይ እንዲሁም ጀርመን ነበሩ ጥሩ ቲሞች የነበሩት በዛ ዘመን። እና የአድናቂ ዋናው ማደንቃቸው የነበረው ብራዚል ቡድን ነበረ። እነዚህ ኮ ሶክራተስ ምናምን በነበሩ ዘመን ማለት ነው። የዓለም ዋንጫ እየተካሄደ ነው የከሌ ከዚህ ጋር ተጋጥሞ እንደዚህ ያለ ውጤት ተመዝግቧል የሚሉትን ሁኔታዎች እንዴት ነበር የምትከታተሉት? ምንጫችሁ የቱ እንደነበረ እስኪ ንገረኝ። ድሮ በኢትዮጵያ ውስጥ ይተላለፍ ነበር የዓለም ዋንጫ እኔ እስከነበርኩ ድረስ ሀገር ውስጥ ማለት ነው ሀገር ኢትዮጵያ ውስጥ እስከነበርኩ ድረስ ሰማንያ ሁለት በፈረንጆች አቆጣጠር ሰማንያ ሁለት ዓመት እና የሰማንያ ስድስት የዓለም ዋንጫ ኢትዮጵያ ውስጥ ነበርኩ፣ እከታተል ነበር። ያኔ ግን ያው በቲቪ በቴሌቪዥን በደንብ ይተላለፍ ነበር። ቴሌቪዥን ያለው ሰው ብዙም አነስተኛ ቢሆንም እናይ ነበረ። እኛ ኳስ እንጫወት ስለነበረ እዛው ያው ገነት ሆቴል ውስጥ ነበረ የምናርፈው ዓመቱ ሙሉ እዛ እናይ ነበር ያው ውድድሩ። ጌቱ እንግዲህ በኋላ ላይ ደግሞ የኢትዮጵያ ብሔራዊ ቡድን ተጫዋች ሁነህ ሀገርህን ወክልሃል በተለያዩ ሜዳዎች የማይረሱ ድሎችን የምስራቅ አፍሪካና መካከለኛው አፍሪካ ዋንጫን ጨምሮ በደስታ በሚነሱ ታሪኮች ተሳታፊ ሁነሃል። እንደው የኢትዮጵያ የእግር ኳስ ቡድን በዓለም ዋንጫ ውስጥ ለመሳተፍ ያልበቃበት ምክንያቱ ምንድን ነው ብለህ ታስባለህ? የሚያስቆጭህ ነገር እሳለ ወይ? ከዚህ ጋር በተገናኘ እኔ እንኳን ብዙ ያንን ጥያቄ ያው አሁን አሁን ነው እንጂ በዛ ዘመን ብዙም አላውቀውም። ከሌሎች አፍሪካ ቡድኖች የኛ ትንሽ ለየት የሚያደርገው ፊዚካሊ ዊክ መሆናችን ተክለ ሰውነት ምናምን ጥሩ አለመሆን ያ ነገር ወደኋላ አስቀርቶናል። ግን ያው በዛን ጊዜ ደግሞ የዓለም ዋንጫ ለማለፍ በጣም ከባድ ነው። ምክንያቱም አፍሪካ አምስት ብቻ ነበር የሚያልፈው። ብዙ ጊዜም የሚያልፉት ያው ናይጄሪያ፣ ጋና አትሊስት ጋና እንኳን ብዙም አልነበረም። በኋላ በኋላ ነው እነ አይቬሪ ኮስት እነዚህ እነዚህ ቲሞች በጣም እያየሉ ሲመጡ የአረብ ሀገሮች አካባቢ ያሉት ወደ ኖሩት እነሱ ጥሩ ጥሩ ስለነበሩ ብዙ ጊዜ እነሱ ናቸው የሚሳተፉት ማለት ነው። ምክንያቱም ለኤሮፕ ቅርብ ስለሆኑ እውቀቱና ዝግጅነቱ ነበራቸው ነው ከሌሎች ጋር በነበራቸው መቀራረብ ምክንያት ግንኙነት መቀራረብ ምክንያት። ሁላችንም በየዘመናችን የተከታተልናቸው የዓለም ዋንጫዎች ውስጥ የማንረሳቸው የተለያዩ አይነት ጨዋታዎች ይኖራሉ፣ በሀገራት መካከል የተደረጉ ነገር ግን በቤታችን ቁጭ ብድግ ያደረጉን ከአመታት በኋላም ቤታችን ቁጭ ብለን የሄከሌ ቡድን ከሄከሌ ጋር ያደረገው ጨዋታ የሚገርም ነበር የሚያስብሉን አሉ ብዬ አስባለሁ። በአንተ ትውስታ ውስጥም እንደዚያ ያሉ ክስተቶች ገጥሞ የሆነ በጣም የሚመስተኝ ውድድር የነበረው የ1982ና የ1986 የዓለም ዋንጫ ነው። በጣም በሚገርም ሁኔታ በብራዚል ከጣሊያን ጣሊያን ከጀርመን እንደዚህ እንደዚህ የተጫወቱት ጨዋታ በጣም ሀይለኛና ለዘመናት የማይረሱ የኳስ ጨዋታ ብሎ የሄዱ ናቸው። የሚገርም ሁኔታ የኳስ ብቃታቸው የሰውነት ፊዚካሊ ብቃታቸው ያያሁና ኃይለኛ ውድድር አድርጎት ነበረ። በዚህ ላይ የብራዚል ቡድን ያው ኳስ ከብራዚል ቡድን መውሰድ ይከብድ ነበረ በሰማንያ ሁለት የዓለም ዋንጫ ምክንያቱም ዚኮ፣ ሶቅራጥ ስረ እነዚህ እነዚህ በሙሉ ስለነበሩ በጣም ኃይለኛ ውድድር ነበረ። በተለይ ጣሊያንና ብራዚል ያደረጉት ውድድር ለዘመናት የማይረሳ ጌም ነው ያየ ነው። ኢትዮጵያ ምናልባት በአመታት ውስጥ እንደዚህ ላለው የዓለም የእግር ኳስ መድረክ ትሳተፍ ዘንድ ዛሬ ላይ የቤት ስራ ይሰራ ቢባል ምን አይነት ነገሮች እንድተገብር ትፈልጋለህ? በመጀመሪያ ትልቁ ያው እንደምታውቅ አገር ሰላም ነው። ኢትዮጵያ የእግር ኳስ ተጫዋች ችግር ሳይሆን ያለበት የስነ ልቦና ችግር ነው። በመጀመሪያ ለአንድ ሀገር ስፖርት ሰላም ነው የሚያስፈልገው። ሰላም ከተገኘ በኋላ ኢኮኖሚ ነው። በማስ ስፖርቶች መጀመር፣ በየሰፈሩ እግር ኳስ አሰልጣኞች ተጫዋቾች መሰብሰብ፣ ህፃናቶችን በየሳምንት በየቀኑ ማጫወት። ቢኮዝ እግር ኳስ ጨዋታ በጣም ቀላል አይደለም፣ ከባድ ነው። እጅን አይደለም የምታዝዘው፣ እግርህን ነው። ልክ ከአንደኛ ክፍል እንደምትጀምረው ያንንም እግር ኳስ ከአንደኛ ክፍል መጀመር አለበት። በየአካባቢው ሜዳ እንደ ልብ መኖር አለበት። ያ ሁላ ከተስተካከለ በኋላ በጣም የሚገርሙ የሚገርሙ ተጫዋቾች አሁን ኢትዮጵያ ውስጥ አሉ። ብዙ ሰው ስለማያያቸው እንደምታውቀው ብዙ ኮራፕሽን ስለሚኖር እነዛን አዳዲስ ተጫዋቾች ህፃናቶችን ማምጣት ይከብዳቸዋል። አምጥቶ ማጫወት ይፈራሉ። ግን አንዳንዱ አሰልጣኝ ያው እንደ እንጀራው ነው የሚያየው ማሰልጠን። አንዳንዱ አሰልጣኝ ደግሞ ለውጤት አደርሳቸዋለሁ ብሎ ሪስክ ወስዶ የሚያሰለጥን ነው ያለው። በየሰፈሩ የቀበሌ የከፍተኛ የወረዳ የምን ጨዋታ በየአካባቢው መደረግ አለበት። አዲስ አበባ ውስጥ ብቻ ሳይሆን በየአገሩ እነዛ ነገሮች ከተደረጉ አንድ ሺ ሰው ብታሰለጥን መቶ ተጫዋች ወይም አስር ተጫዋች አታጣም። እጅግ በጣም አመሰግናለሁ። ጌቱ ከበደ የቀድሞ ኢትዮጵያ ብሔራዊ ቡድን እንዲሁም የቅዱስ ጊዮርጊስ የእግር ኳስ ክለብ ተጫዋች ነህ። እጅግ በጣም አመሰግናለሁ።

በበርካታ ውዝግቦች የተሞላው 22ተኛው የፊፋ የዓለም ዋንጫ ትናንት ዳር 11 2015 ዓ ም በተዋበ ስነ ስርዓት ተጀምሯል። ሶስት ሚሊዮን የማይሞላ ህዝብ ያላት ኳታር ዝግጅት ስታደርግ በቆየችባቸው 12 ዓመታት ሲቀርቡባት የዘለቁ ትችቶችንና ነቅፌታዎችን ተቋቁማ ውድድሩን በከፍተኛ ድምቀት አስጀምራለች። በተለያዩ ዝግጅቶች የተከናወነው የመክፈቻ ስነ ስርዓቱ ሰባት ትዕይንቶችን ያስተናገደ ሲሆን እነዚሁም አዘጋጆቹ እንዳሉት አለም አቀፍ የጥበባት ኢንዱስትሪው ባለሙያዎች የተሳተፉበትና በታዋቂ የሙዚቃ ባለሙያዎች ታጅቦ የኳታርን ባህል ከዓለም አቀፍ ባህል ጋር በማጣመር የተዘጋጁ ናቸው። ከባህላዊ የአረብ ሙዚቃዎች እስከ ዘመናዊ ዳንሶች፣ ኳታር ባህሏን ከዓለም አቀፍ ሙዚቃዊ ጣዕም ጋር አዳምራ በተዋበ ድባብ ኦፊሴላዊ የዓለም ዋንጫ ዜማዎችንም በማካተት ለዓለም እንካችው ብላለች። በመቶዎች የሚቆጠሩ ዳንሰኞችና ሙዚቀኞች ወደ መድረክ እየወጡ ባሉበት ወቅት የመክፈቻ ስነ ስርዓቱን የመራው አሜሪካዊው የሆሊውድ ኮከብ ሞርጋን ፍሪማን ባደረገው ንግግር የተስፋ የአንድነትና የመቻቻል መልእክት አስተላልፏል። እግር ኳስ ሀገሮችን አንድ ያደርጋል ያለው ፍሪማን ሀገሮችን የሚያገናኘው ይህ እግር ኳስ ታዲያ ማህበረሰቦችንም አንድ ያደርጋል ሲልም አክሏል። እናም በእነዚህ መለያየት በበዛባቸው ጊዜያት አለም አንድ ላይ የምትሰበሰብበት ጊዜ ነው ሲል በአጽንኦት ተናግሯል። ተገኝተዋል። የዓለም ዋንጫ የመክፈቻ ስነ ስርዓት መድረኩን ከሞርጋን ፍሪማን ጋር የተጋራው ና ኮዳል ሬግሬሽን ሲንድሮም በተባለ የታችኛውን ግማሽ የሰውነት አካል እድገት በሚገታ በሽታ ምክንያት ከወገብ በታች ያለው ግማሽ አካል ሳይኖረው የተወለደው የኳታሪ ወጣቶች አንቄ ጋኒም አልሙፍታም በመድረኩ ጠንካራ መልእክት አስተላልፏል። አካል ጉዳተኝነቱ ሳይበግረው ለብዙዎች መነቃቃትን በመፍጠር የአይስክሬም ቢዝነስ በመጀመርም በስራ ፈጣሪነቱ እንዲሁም በርካታ ስፖርታዊ ክዋኔዎች ችን በማድረግ በተምሳሌትነቱ የሚታወቀው የ20 ዓመቱ ወጣት አልሙፍታ የፊፋ የዓለም ዋንጫ አምባሳደር ሆነው ከተመረጡ ተጽዕኖ ፈጣሪ ግለሰቦች አንዱ ነው። የኳታር ጠቅላይ ሚኒስትር የመሆን ራዕዩን ለማሳካት በሀገሪቱ ካሉ ዩኒቨርሲቲዎች በአንዱ የፖለቲካል ሳይንስ ትምህርት በመከታተል ላይ የሚገኘው ጋኒም አልሙፍታ በመድረኩ ላይ ከፍሪማን ጋር ባደረገው ንግግር እንደ ፊፋ የዓለም ዋንጫ አምባሳደርነቴ ለሰው ልጅ የተስፋ የመደመር የሰላምና የአንድነት መልእክት ለማስተላለፍ እፈልጋለሁ ብሏል። ይህን መልእክቱን ለማጠናከርም ሰው ሁሉ ከአንድ ወንድና ከአንዲት ሴት ስለመፈጠሩ በነገድና በጎሳ የተከፋፈለውም ይበልጥ ይተዋወቅ ዘንድ መሆኑን የሚያስረዳ የቁርአን ክፍል በመጥቀስ አሁን ላይ በመላው ዓለም መነጋገሪያ የሆነው ወጣቱ ባለራዕይ ስለ አንድነት አበክሮ አውስቷል። ፍሪማን እና አልሙፍታ ባስተላለፉት ተመሳሳይ መልእክት ስልሳ ሺህ ተመልካቾችን በሚያስተናግደው ቤድወይን በተባሉ ከቦታ ቦታ እየተንቀሳቀሱ ህይወትን በሚመሩ ዘላን የአረብ ነገዶች ባህላዊ ድንኳን ቅርጽ በተሰራው አልባይት ስታዲየም ከተሰየሙ ደጋፊዎችም አድናቆት ተችሯቸዋል። የኳታር ንጉስ ኤሚር ሼክ ታሚም ቢን ሐሚድ አልታኒ በመክፈቻ ስነ ስርአቱ ላይ ባደረጉት ንግግር በውድድሩ ለመታደም ከመላው ዓለም ወደ ሀገራቸው የተመሙትን ሁሉ እንኳን ደህና መጣችሁ ብለዋል። ሰዎች ልዩነታቸውን ለማክበር የሚከፋፍሏቸውን ወደ ጎን ቢተው እንዴት ውብ ነው ብለዋል። ከስደተኛ ሰራተኞች ኢሰብአዊ አያያዝና የአልኮል መጠጦች ምሮ ጨምሮ ከሌሎችም ክልከላዎች ጋር በተያያዘ ትችትን ሲያስተናግዱ የከረሙት የኳታሩ መሪ የዓለም ዋንጫ ውድድሩ በመልካምና የተስፋ ቀናት እየተሞላ ይሆን ዘንድ ምኞታቸውንም በመግለጽ ለዝግጅቱ ሀገራቸው 200 ቢሊዮን ዶላር አውጥታበታለች ተብሎ የታመነውን በታሪክ ውዱን የዓለም ዋንጫ ውድድር አስጀምረዋል። የመክፈቻ ስነ ስርዓቱ ከስታዲየሙ በላይ ያለውን ሰማይ ልዩ ውበት ባጎናጸፉት የርችት ተኩሶች መጠናቀቁን ተከትሎ ከምሽቱ አንድ ሰዓት ላይ ኢኳዶርን በ ለመግጠም የውድድሩን የመክፈቻ ጨዋታ ያደረገችው አስተናጋጁ አኳታር ሁለት ለዜሮ ተሸንፋለች። በኢኳዶር ፍጹም የበላይነት በተካሄደው የመክፈቻ ጨዋታ ሁለቱንም የጨዋታውን ግቦች የቀድሞው የዌስትሀም አጥቂ ኤነር ቫሌንሽያ አንዱን በፍጹም ቅጣት ምት፣ አንዱን ደግሞ በጨዋታ በመጀመሪያው አጋማሽ አስቆጥሯል። እነዚህ ግቦች የ22ኛው የዓለም ዋንጫ የመክፈቻ ግቦችም ናቸው። በትናንቱ ጨዋታ ከፍተኛ ተጽዕኖ ፈጣሪ የነበረው ቫሌንሽያ ገና በሶስተኛው ደቂቃ በግንባሩ በመግጨት ግብ አስቆጥሮ ነበ የነበረ ቢሆንም ለደቂቃዎች በዘገየ የቫር እይታ ተሽሮበታል። የፊፋ ሕግ ግብ ጠባቂውን ጨምሮ ሁለት ተከላካዮች ከመጨረሻው የተቃራኒ ቡድን አጥቂና ከኳስ ጀርባ መሆን እንዳለባቸው ይደነግጋል። ብዙዎች የትናንቱን የቫር ውሳኔ ከቫሌንሲያ ጀርባ ተከላካይ መኖሩን በመግለጽ ቢተቹም በረኛው ወደፊት በመውጣቱና ግቡን ካስቆጠረው የኢኳዶር አጥቂና ከኳሱ ጀርባ ያለው የኳታር ተከላካይ አንድ ብቻ በመሆኑ ግቡ ሊሻር ችሏል። ቡድናቸው ኢኳዶርን መቋቋም ተ ስኖት የተመለከቱ በርካታ የኳታር ደጋፊዎች በ15 ደቂቃው የረፍት ሰዓት ከስታዲየሙ እንደወጡ አልተመለሱም። በዓለም ዋንጫው ከምድብ ማለፍ ትንሹ ግቤ ነው ላለችው ኳታር የትናንቱ ሽንፈት ሕልሟን ወደ ቅዠት የሚቀይር እንዳይሆን ተሰግቷል። የኳታሩ አሰልጣኝ ፌሊክስ ሳንቼዝ ከሽንፈታቸው በኋላ በሰጡት አስተያየት የጠበቅነው ይህን አልነበረም። አሁን ፍላጎታችን ይህን ግጥሚያ መተንተን፣ በቀጣዩ ላይ ትኩረት ማድረግና የዛሬውን ጨዋታ መርሳት ነው ብለዋል። ምንም ማመሃኛዎች የሉንም። ድሉ የሚ ገባችሁ ኢኳዶሮች እንኳን ደስ አላችሁ፣ በማለትም ሽንፈታቸው እንደሚገባቸው አምነዋል። ኳታር አስተናጋጅ ሆና በዓለም ዋንጫ የመክፈቻ ጨዋታ የተሸነፈች የመጀመሪያዋ ሀገር በመሆንም አዲስ ታሪክ ሰርታለች። የዓለም ዋንጫ በተጀመረበት በትናንትናው ዕለት የአዲስ አበባ ጎዳናዎች ደግሞ ታላቁን ሩጫ በኢትዮጵያ አስተናግደዋል። የ2015 ሶፊ ማልት ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎሜትር ውድድር እንደተለመደው መነሻውንና መድረሻውን መስቀል አደባባይ በማድረግ ተካሂዷል። ታዋቂ አትሌቶችን ጨምሮ 40 ሺህ የሚሆኑ ሌሎች የህብረተሰብ ክፍሎች የተሳተፉበትን ይህን ውድድር ፕሬዚደንት ሳህለ ወርቅ ዘውዴ፣ ከንቲባ ዳነች አቤቤ እና ሻለቃ ኃይሌ ገብረስላሴ ናቸው ያስጀመሩት። በወንዶች ምድብ አትሌት አቤ ጋሻ ጋብቻውን በአንደኝነት ያሸነፈ ሲሆን አትሌቱ ውድድሩን ለሶስተኛ ጊዜ በማሸነፍ ታሪክ ሰርቷል። ኃይለማርያም አማረና ገመቹ ዲዳ ደግሞ ውድድሩን በቅደም ተከተል በሁለተኝነትና በሶስተኝነት ያጠናቀቁ አትሌቶች ናቸው። በሴቶች ምድብ ትዕግስት ከተማ ስታሸንፍ፣ መስታወት ፍቅሩ በሁለተኝነት ተከትላት ገብታለች። ፎቴን ተስፋዬ ደግሞ ሶስተኛ በመውጣት አጠናቃለች። አሸናፊዎቹ ከ150 ሺህ እስከ 25 ሺህ ብር ተሸልመዋል። በዕለቱ የአካል ጉዳተኞችና የዲፕሎማቶች ውድድርም የተካሄደ ሲሆን የፊንላንዱ አምባሳደር ኦቲ ሆሎፔንስ የዲፕሎማቶችን ውድድር አሸንፈዋል። የዛሬ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል የዓለም አቀፍ ወጣቶችን ልምድ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር የዩቲዩብ ገጾቻችን ተሰናድተዋል ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ከጋቢና ጋር ስለሆናችሁ በእጅጉ እናመሰግናለን። አሁን ደግሞ ወደ ናይጄሪያ እናቀናለን። በናይጄሪያ ዘግይተው ወደ ሕክምና ማዕከል የሚመጡ ወደ 17 ሺህ የሚሆኑ የጡት ካንሰር ህሙማን በየዓመቱ ህይወታቸውን እንደሚያጡ መረጃዎች ያመላክታሉ። የሮቦቲክስ ባለሙያ የሆነችው አንድ ሴት ታዲያ የጡት ካንሰርን አስቀድሞ መመርመር የሚችል የጡት ማስያዣ ሰርታለች። የቲሞቲ ኦቢዞን ዘገባ ኤደን ገረመው በመቀጠል ታሰማናለች። የአውሮፓን አቆጣጠር በ2017 የሮቦት መሐንዲስ የሆነችው ካሚሶላ ቦላኖንዋ አክስቷን በደረጃ ሶስት የጡት ካንሰር ምክንያት አጣች። ካሚሶላ መጀመሪያ ላይ አክስቷ ይህንን ህመም መንፈሳዊ ጥቃት ነው በማለት እጅግ ትጸልይበት እንደነበር ታስታውሳለች። ካሚሶላ ሀዘን አጠቃት፣ ነገር ግን ደግሞ ሌሎች ሴቶችን ለማገዝም አብራ ወሰነች። በወቅቱ ይንከባከባት የነበረውን የካንሰር ሐኪም አነጋግሬው ነበር። በጊዜ ካንሰሩ ታውቆላት ቢሆን ኖሮ ትተርፍ ነበር አለኝ። ከዛ በኋላ ምርምር ጀመርኩ። ከምርምሬም ከአስር የካንሰር ህመሞች ዘጠኙ መዳን የሚችሉ መሆናቸውን አገኘው። ካሚሶላ ሴቶችን ለማገዝ ስትል ስማርት ጡት ማሳዣ የተሰኘ የጡት ማሰዣ ፈጠረች። ጡት ማሰዣው ጡትንና የደረት ግድግዳን አጥንትን በማንበብ በሞባይል መተግበሪያ አማካኝነት በግማሽ ሰዓት ውስጥ ውጤትን ያስታውቃል ስትል ካሚሶላ ትናገራለች። የመጀመሪያው ሞዴልም በመጪው ሚያዝያ ይፋ እንደሚሆንም ትናገራለች። ካሚሶላ በድጋሚ ባለፈው ዓመት የካቲት ላይ የሙከራ ማሽን ይፋ አድርገናል። በዓለም ዙሪያ ካሉ ባለሙያዎች እና የጤና ባለሙያዎች የመሳሪያውን ውጤታማነት እንዴት ማጎልበት እንደምንችል አስተያየት ከሰበሰብን በኋላ ነው የሚሰራ የሙከራ መሳሪያ ይፋ ያደረግነው። እነዚህ ምላሾች ወደ ኋላ ሄደን የመጀመሪያ እቅዳችንን እንድንቃኝም አድርገውናል። በናይጄሪያ ሰባ ሁለት ሺህ የሚሆኑ ሰዎች በየአመቱ በካንሰር ምክንያት ሕይወታቸው እንደሚያልፍ የጤና ባለስልጣናት አስታውቀዋል። ከእነዚህ ውስጥ አብዛኞቹ ደግሞ የጡት ካንሰር ታማሚዎች ሲሆኑ ዘግይተው ወደ ጤና ጣቢያ በመምጣታቸው ምክንያት ለሕልፈት እንደሚደረጉም ባለሙያዎች ይናገራሉ። ካሚሶላ ሴቶች በቀላሉ እንዲመረመሩ በየአካባቢ ባሉ ክሊኒኮች ውስጥ ይሄ መሳሪያ እንዲገኝ ከመንግስት አካላት ጋር በጥምረት ለመስራት እየጣረች ነው። ግሎሪያ ቺኒሬ አኩ እንደ ኤሮፓያን አቆጣጠር በ2017 ጡቷን አስቆርጣለች። ቺኒሬ ከኔቴራ ሳታደርግ ፎቶግራፍ በመነሳት ከጠባሷ ጋር ተያይዞ ያለ ፍርሃትን ለመቀነስ ትጥራለች። አሁን ላይ ፕሮጀክት ፒንክ እና ብሉ የተሰኘ የጡት ካንሰር ግንዛቤ ማስጨበጫ ተቋም ውስጥ ስራ ትሰራለች። ካንሰር ለያዛቸው ሰዎች ይሄ የሞት ፍርድ አይደለም እላቸዋለሁ። ተስፋ አድርጉ፣ ወደፊት ግፉ፣ አሁንም ማመናችሁን ቀጥሉ፣ እንዲሁም ስላሉባቸው ተግዳሮቶች መናገራቸውን ቀጥሉ ላለው በጊዜ ሂደት አንድ ቀን ካንሰር መድኃኒት ይኖረዋል። እንደ አውሮፓውያን አቆጣጠር በ2017 የናይጄሪያ ፕሬዚዳንት ብሔራዊ የካንሰር ምርምርና ሕክምና ማዕከል ለመመስረት ሰነድ ፈረሙ። ይህን ተከትሎም የናይጄሪያ ባለስልጣናት ለአራት ዓመት የሚዘልቅ የቅድመ ካንሰር ምርመራና ሕክምና እንዲሁም መቆጣጠሪያ ለማድረግ 200 ሚሊዮን ዶላር መድበዋል። ይሁንና የሀገሪቱ የካንሰር የማህበረሰብ አንቂዎች ስራው በተገቢ መንገድ ተፈጻሚ እየሆነ አይደለም ሲሉ ይተቻሉ። ወንኪ ቺዲቤ የፕሮጀክት ፒንክ ብሉ ስራ አስፈጻሚ ናቸው። እጅግ ደካማ የሆነ የጤና ስርዓት ነው ያለን። ለህዝቡ የቅድመ ካንሰር ምርመራ ማድረስ የማይችል እጅግ ውስብስብ ስርዓት ነው ያለን። የረዳይት ተቋማት በዚህ ዓመት ጥቅምት ወር ላይ ቅድመ ምርመራና የአኗኗር ለውጥን የሚያበረታታ ጉዞ አድርገዋል። ፋጡማ ዳንባታ የሜዲኬድ ካንሰር ተቋም ባልደረባ ናቸው። በአኗኗር ለውጥ ማለትም ጤናማ ባልሆነ አመጋገብ፣ የእንቅስቃሴ ማነስ እንዲሁም የተለያዩ ምግብ ሳይበላሽ እንዲቆይ የሚያደርጉ ሰው ሰራሽ ማቆያዎች ያሉበት ምግብ መመገብ ጨምሮ እጅግ ብዙ የጤና ችግር እያየን ነው። እኛ ሰዎች ቅድመ ምርመራ እንዲያደርጉና የጡት ካንሰር ምርመራዎችን በቁም ነገር እንዲወስዷቸው የሰዎችን ግንዛቤ ለመጨመር እየሰራን ነው። ታሚሶላ ታዲያ የፈጠራ ስሯ የካንሰር የምርመራ ሂደትን ያግዛል ብላ ተስፋ ታደርጋለች። ጋዜጦቻችን እንዲሁም ተመልካቾቻችን ቀደም ብላችሁ በስፖርት የዜና ወጃችንም እንደሰማችሁት የካታር የዓለም ዋንጫ በትናንትና ዕለት በይፋ ተጀምሯል። ልዩ የመክፈቻ ስነ ስርዓቱን የመሩት ደግሞ አሜሪካዊው የፊልም ተዋናይና እንዲሁም ደግሞ የፊፋ የዓለም ዋንጫ አምባሳደር የሆነው ወጣቱ ጋኒም አልማፍታ ናቸው። በነገራችን ላይ ጋኒም አልማፍታ ካውዳል ሬግሬሽን ሲንድረም በተባለ በሽታ ምክንያት ከወገቡ በታች የሰውነት አካል የለውም። ቢሆንም ግን ይህ የ26 ዓመቱ ወጣት ለሌሎች የመንፈስ ጥንካሬን የሚያስተምሩ የተለያዩ ስራዎችን በመስራት ይታወቃል። የተሳካለት የንግድ ሰው ነው። ከዚህ በተጨማሪ ደግሞ እጁን ተጠቅሞ ለሌሎችም ከበድ የሚሉ ስራዎች ይሰራል። ከዚህ ቀደም እግር ኳስ ሲጫወቱ የሚያሳዩ መረጃዎች አሉ። እንዲሁም ደግሞ ብዙ ሰዎች ያልሞከሯቸውን ተራራዎችን በመውጣት የብዙዎችን አድናቆት ያገኘ ለብዙዎቹ ተምሳሌት የሚሆን ወጣት ነበር። ሁለቱ ትናንት በቅብብል ለዓለም መተሳሰብና መከባበር ያላቸውን መልእክት አስተላልፈዋል። ትናንት በኢኳዶርና በኳታር ጨዋታ ነበረ። ዓለም ዋንጫው በይፋ የተጀመረው ዛሬ ጨዋታዎች ይቀጥላሉ። ዛሬ ከሚጠበቁ ጨዋታዎች መካከል ኢራን ከእንግሊዝ የሚያደርጉት ጨዋታ እንዲሁም ሴኔጋል ከኔዘርላንድ ዩናይትድ ስቴትስና ዌልስ የሚያደርጉት ጨዋታ ይጠበቃል። እኛ ስቱዲዮ በገባንበት ሰዓት ጨዋታዎቹ ገና አልተጀመሩም። ስለዚህ ከኛ በኋላ በሚኖሩ ሌሎች መሰናዶች ግን የጨዋታዎቹ ውጤቶች ይፋ ይደረጋሉ ማለት ነው። ጥቂት ሰከንዶች ይቀሩናል። በነዛ ሰከንዶች ግን የሙዚቃ እረፍት እንድንወስድ እንድንወስድ ይሁን። መልካም ቆይታ ጣቢያው የአሜሪካ ድምፅ ስትከታተሉ የቆያችሁ ደግሞ ጋቢና ቪኦኤ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት።